የአማራ ክልል ፕሬዚዳንት አገኘው ተሻገር በህወሓት የተከፈተ ያሉትን ጦርነት ለመመከት ለሚካሄደውና የህልውና ዘመቻ በሚል ለጠሩት ዘመቻ እሁድ ሐምሌ አስራ ስምንት ሁለት ሺ አስራ ሶስት አመተ ምህረት የክተት ጥሪ አድርገዋል። ፕሬዚዳንቱ እሁድ ዕለት ባደረጉት ጥሪ በክልል ውስጥ ማንኛውም የመንግስትም ሆነ የግል መሳሪያ የታጠቀ እንዲሁም ለግዳጅ ብቁ የሆነ ወጣት ሁሉ ከእሁድ እለት ጀምሮ ይክተት ብለዋል። የትግራይ ህዝብ ግን ወንድም ህዝብ ነው ያሉት አገኘው፣ ጠላታችን ህወሓት ነው፣ የምንዘምተውም አሸባሪ ቡድኑን ለመመከት ነው በማለት ተናግረዋል። ተቃዋሚ የአማራ ብሔራዊ ንቅናቄ አብንና ከፍተኛ የክልሉ የጦር አመራሮችም የክተት ጥሪውን ደግፈውታል። አስቴር ምስጋናው ዝርዝራላት የፌዴራል መንግስቱ ለሰብአዊ እርዳታ ተደራሽነትና ለአርሶ አደሩ የእርሻ ስራ ዝግጅት በሚል የተኩስ አቁም ካወጀም በኋላ ህወሀት በጦርነቱ በመቀጠል በአጎራባሽ ክልሎች ላይ ጦርነት ማወጁን የፌዴራል መንግስቱና የአንዳንድ ክልሎች መንግስታት ሲወነጅሉ ቆይተዋል። የህወሀት ቃል አቀባይ ጌታቸው ረዳ ለአንድ የውጭ ሚዲያ በሰጡት ቃል ጠላት በማለት የገለጿቸውን ኃይሎች አማራ ክልል እና ኤርትራ ድረስ እንደሚያሳድዱ መናገራቸው ይታወሳል። የአማራ ክልል መንግስት በበኩሉ ትናንት ለክልሉ ህዝብ የጦርነት ለመገናኘት የክተት ጥሪ አቅርቧል ርዕሰ መስተዳደሩ አቶ አገኘው ተሻገር ትላንት በሰጡት መግለጫ በክልሉ ውስጥ ማንኛውንም የመንግስትንም ሆነ የግል መሳሪያ የታጠቀ እንዲሁም ለግዳጅ ብቁ የሆነ ወጣት ሁሉ ከዛሬ ጀምሮ ይከተት ነው ያሉት በትግራይ ክልል አዋሳኝ በሆኑ ሁሉም ቦታዎችና በአንዳንድ የአማራ ክልል ከተሞች ህወሀት ህጻናትንና ሴቶቹን ከፊት በማሰለፍ ጦርነት ከፍቷል ብለዋል በአሁኑ ሰዓት ጠላት ሙሉ በሙሉ በራያ ግንባር የማጥቃት ሙከራ እያደረገ ነው ያለው። በጠለምት አካባቢ ማጥቃት እያካሄደ ነው ያለው። በዋግና በወልቃይት አካባቢ እንደዚሁ ተመሳሳይ ትንኮሳዎች እያካሄደ ያለበት ሁኔታ ነው የሚገኘው ጠላት። እዚህ ጋር መታወቅ ያለበት መላ ህዝባችን፣ መላ የሀገራችን ህዝቦች ማወቅ ያለባቸው ያለ የሌለ ሀይሉን ተጠቅሞ ነው በሁሉም አቅጣጫዎች አገር ለማፍረስ እየተንቀሳቀሰ ያለው። በዚህ ጦርነት ከህጻናት ከአስራ ሁለት ዓመት ህጻናት እስከ ስልሳ ሰባት ዓመት አዛውንቶች ይሳተፉበት ነው። ከፍተኛ የሆነ የህዝብ ማዕበል በመፍጠር ጦርነት የማያውቀው ልጆች ከፍተኛ የሆነ ሰብአዊ ጉዳት እየደረሰባቸው ያለበት ሁኔታ አለው። በክልሉ ውስጥ የሚገኝ ማናቸውም የመንግስት ጦር መሳሪያ የታጠቀ ኃይል በክልላችን የሚገኝ የመንግስትን የጦር መሳሪያ የታጠቀ ሚሊሻ ሚሊሻ ያልሆነ በክልላችን ውስጥ የሚገኝ የግል ጦር መሳሪያ የታጠቀ በሙሉ በክልላችን ውስጥ በሁሉም ቀበሌዎች የሚገኝ አካላዊ ሁኔታው ለግዳጅ ብቁ የሆነ ለጦርነት ብቁ የሆነ ወጣት በሙሉ ከነገ ጀምሮ በሁሉም የወረዳ ማዕከል እንዲከት ይህ የክተት ጥሪ ተላልፏል። ሕወሓት የራሱን ክልል አልፎ አማራ ክልል እየገባ ጠብ የሚጭረው እና ጦርነት እንዳይቆም የሚያደርገው የትግራይ እናቶችን ጥያቄ በመፍራት ነው በማለት ተከታዩን ሀሳብ ሰንዝረዋል። ለትግራይ እናቶች መልስ የለውም። ያለቁትን የትግራይ ሕጻናት በተመለከተ መልስ መስጠት አይችልም። ስለዚህ ጦርነቱን ማስቀጠል ነው የሚፈልገው ስለዚህ ህልሙን ማጨናገፍ መቻል አለብን ማለት ነው። ስለሆነም ይህንን ፀረ አማራና ፀረ ኢትዮጵያ የሆነውን ከሀዲ ቡድን ከምድረ ገጽ ለማጥፋት ሁሉም ሰው መነሳት መቻል አለበት። አቶ አገኘው የትግራይ ህዝብ ወንድም ህዝብ ነው፣ ጠላታችን ህወሀት ነው። የምንዘምተውም አሸባሪ ቡድኑን ለመመከት ነው ካሉ በኋላ፣ በአማራ ክልል ያሉ የትግራይ ተወላጆችም በሰላም እየኖሩ ነው ብለዋል። አሸባሪ ብለው የጠሩትን ህወሀትን የሚደግፍ ካለ ግን እንደማይታገሱ ገልጸዋል። የትግራይ ህዝብ ወንድማችን ነው። ትግሬ የሆነ ሁሉ ጠላት ነው የሚል ግምገማ የለን። አሁንም ይሄ ግምገማችን አልተቀየረው። እርግጥ ነው የትግራይ ህዝብ ከህፃን እስከ ሽማግሌ በወያኔ ፕሮፓጋንዳ ተሳስቶ መከላከያ ኃይላችን ወግቷል። አሁንም የአማራ ክልል ልዩ ኃይልና ሚሊሻን እየወጋ ነው። አሁንም መከላከያችን እየወጋ ነው። ይሄ ግን መላ የትግራይን ህዝብ አይወክልም የሚል ግምገማ አለን። አሁንም ነገር ግን የትግራይ እናቶች ከዚህ ተግባራቸው እንዲታቀሙ እንመክራለን። የትግራይን ህዝብ ከዚህ ተግባሩ እንዲታቀው እንመክራለን። ልጆቹን ወደ ጦርነት ከማሰለፍ መታቀም መቻል አለበት። የአማራን ህዝብና የኢትዮጵያን ህዝብ እየወጋ የሚገኝ ኃይል መሆን የለበትም። ታሪካዊ ስህተት እየፈጸመ ነው። የትግራይ ህዝብ ከዚህ ስህተት መታቀም መቻል አለበት። ይሄ ጊዜ ያልፋል። ቲፒኤልኤፍን በቃ ማለት አለበት። ከዚህ አንጻር ጥንቃቄ መደረግ አለበት። ነገር ግን ደግሞ በክልላችን የሚገኙ የትግራይ ተወላጆች በሰላም እንዲኖሩ እንፈቅዳለን። ከጠላት ጋር አብረው የሚንቀሳቀሱ ኃይሎች ካሉ እርምጃ። አቶ አገኘው አያይዘውም ህወሀት ኢትዮጵያን ለማፍረስ ግልጽ አቋም እንዳለው በመግለጽ አውጀዋል። ይህ ጦርነት ለአማራ ህዝብ ብቻ ሳይሆን ለመላ ኢትዮጵያ የተደገሰ ጦርነት ነው። በየቀኑ የቲፒኤልኤፍ ጁንታ፣ የህውሃት ጁንታ ለሚያስተላልፉት መልእክት የምታረጋግጡት ይሄን ነው። ስለሆነም ይህን ጦርነት መከላከያችንና ልዩ ኃይላችን፣ ሚሊሻችን እየተፋለሙ ነው። በአሁኑ ሰዓት ከፍተኛ ፊልማ እያደረጉ ነው ያሉት ጠላት ከፍተኛ ድሰራ እየደረሰበት ነው ያለው ተጨባጭ መረጃ ነው። ከፍተኛ ኪሳራ የደረሰበት ነው ያለው። ኪሳራ የደረሰበትም በላይ በላዩ ህጻናትን ያመጣል፣ በላይ በላዩ አዛውንቶችን ያመጣል። ስለሆነም ራያ ጠለምት፣ በአሁኑ ሰዓት የጁንታው ሰራዊትና ጀሌዎች እንደ ቅጠል እየረገፉ ነው ያሉት። እንግዲህ የአማራ ህዝብ እንደምታውቁት ለኢትዮጵያ ሉዓላዊነት እና አንድነት እየታገለ የመጣ ጀግና ህዝብ ነው። ስለዚህ ማን እንደሆነ ያውቁታል። ይህን ህዝብ ማንበርከክ እንደ ወሳኝ የትግል አቅጣጫ ይዘው እየተንቀሳቀሱ ነው። ይሄን ህዝብ ብቻ ሳይሆን በአፋር በኩልም ማጥቃት ሰንዝረዋል። እኛ ይህ ኃይል ኢትዮጵያን የሚያፈርስ ኃይል ነው ስንል ዝም ብለን አይደለም። የአፋርና የአማራን ህዝቦች በማንበርከክ ኢትዮጵያን የማፈርስ አጀንዳ ይዞ እየታገለ ነው ያለው። የአፋር ህዝብም የአማራ ህዝብም ይሄን ኃይል እየተፋለመው ነው ያለው። በሚገባ ስለምንተዋወቅ እንተዋወቃለን ደግሞ ስለዚህ፣ በህዝባችን በመከላከያችን በኩል የተቀናጀ ትግል እየተካሄደ ነው ያለው። ይሄ ትግል ተጠናክሮ ይቀጥላል። ይሄ ጠላት እስካልጠፋ ጊዜ ድረስ ከዚህ በኋላ ረፍት የለንም። ይህ ህዝብ የበላ ኢትዮጵያ ህዝብ ጠላት ነው። ይህ ህዝብ የኦሮሞ ጠላት ነው። ህዝብ የአፋሩ ጠላት ነው። የጋምቤላ ጠላት ነው። የሶማሌው ጠላት ነው። ስለሆነም በጀመር ነው ልክ ይሄን ኃይል እጅግ በጀግነት መንፈስ ልንፋለመው ይገባል ማለት ነው። በተመሳሳይ የአማራ ብሔራዊ ንቅናቄ አብን ህወሀትን የአማራና የኢትዮጵያ ጠላት በማለት ወንጅሏል። ወጣቱም መንግስት ያቀረበውን የክተት ጥሪ እንዲቀበል ጥሪ አቅርበዋል። በህዳር ወር ከተጀመረው ጦርነት በኋላ የወልቃይት ጠገዴ፣ ሴቲት ሁመራ ምክትል አስተዳዳሪ እና የሰላምና ደህንነት ግንባታ ኃላፊ ሆነው በክልሉ መንግስት የተሾሙት ኮሎኔል ደመቀ ዘውዱም ወጣቱ ለጥሪው ምላሽ እንዲሰጥ ጥሪ አቅርበዋል። ውርደትና መኖርን ሁለቱ ይመጣሉ በቁርጥ ቀን። የአማራ ህዝብ ግን ሁለተኛ ወደ ባርነት ወደ ጨለማ አይገባም። ዛሬ የመጨረሻ ክብራችንና ሞታችንን እንመርጣለን። ወደ ግንባር መክተት ይገባል። በሰኔ 15ቱ የአማራ ክልል ከፍተኛ አመራሮች ግድያ ተጠርጥረው ታስረው የነበሩ በቅርቡ ለህልውና ዘመቻው ጥሪ የተደረገላቸው ብርጋዴር ጀኔራል ተፈራ ማሞ ተመሳሳይ ጥሪ አቅርበዋል። ጦርነት ግጭት በባህሪው የህብረት ስራ ነው። የህብረት ስራ ከሆነ ደግሞ ወጣቱ በተፈለገው ልዩ ኃይሉን ማጠናከር አለበት። ነጋዴው፣ ሎጂስቲኩ መሸከም አለበት፣ በተደራጀ ሎጂስቲኩ መሸከም አለበት። የሃይማኖት አባቶች በጸሎት ሊመሩት ይገባል። ምሁራኖች በሐሳብ ሊመሩት ይገባል። እዚህ የግለሰብ ስር አይደለም። የህወሀት ቃል አቀባይ ጌታቸው ረዳ ከቀናት በፊት ለውጭ የዜና አውታር በሰጡት አስተያየት የህወሀት ታጣቂዎች በአፋርና በሌሎች ግንባሮች የማጥቃት እርምጃ መውሰዳቸውን አረጋግጠዋል። የትግራይ ክልልን በድጋሚ መምራት መጀመራቸውን የገለጹት ዶክተር ገብረ ጽዮን ገብረ ሚካኤል በሰጡት መግለጫ ውጊያ የሚያካሄዱት በኃይል ተያዙ ያሏቸውን አካባቢዎች ለማስለቀቅ እንደሆነ ተናግረዋል። ባለፉት ስምንት ወራት ህገ መንግስቱን በመርገጥ የትግራይ ክልል ያስተዳድራቸው የነበሩ መሬቶች ሰዎችን በኃይል የያዛችሁ ካላት በአስቸኳይ ለቃችሁ እንድትወጡ ሲሉ ያስጠነቀቁ ሲሆን፣ ይህ ካልሆነ መብታችንን በትግላችን እናስከብራለን ማለታቸው ይታወሳል። የህወሀት ቃል አቃባይ ጌታቸው ረዳም የትግራይ ግዛት ሙሉ በሙሉ እስኪመለስ የክልሉ ኃይሎች የሚወስዱት እርምጃ ይቀጥላል ብለዋል። የፌዴራል መንግስት ኃይሎች ከዚህ በኋላ የትግራይ ስጋት እንዳይሆኑ ለማድረግ የሚያስችል ስራ መስራታችንን እንቀጥላለን ሲሉም ከቪኦኤ ጋር በሳተላይት ስልክ በነበራቸው ቆይታ ገልጸዋል። አማራ ክልል መንግስትና አንዳንድ የፌዴራል መንግስት ባለስልጣናት ግን ህወሀት የወልቃይትና ራያ አካባቢዎችን ወደ ትግራይ ያካለለው ከ ሰላሳ ዓመት በፊት የጨበጠውን ስልጣንና የነበረውን ጉልበት በመጠቀም እንደሆነ ተናግረዋል። ቦታዎቹ ወደ ትግራይ የተካለሉት የኢትዮጵያ ህገ መንግስት ከመጽደቁ በፊት እንደሆነ በማስታወስም ሂደቱ ህጋዊ መሰረት የለውም ሲሉ ተደምጠዋል። እንደዚህ አይነት ውዝግቦች መፍትሄ የሚያገኙት በህዝብ ተወካዮች ምክር ቤት በተቋቋመው የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን በኩል መሆኑን የፌዴራል መንግስቱ በተደጋጋሚ አስታውቋል። የፌዴራል መከላከያ ሰራዊት እና የክልሉ ኃይሎች የህወሓትን እንቅስቃሴ ከመከላከል ውጭ ሙሉ የማጥቃት እርምጃ እንዲጀምሩ ትዕዛዝ እንዳልተሰጣቸው ይናገራሉ። ሰሞኑን መግለጫ የሰጡት የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ብርሃኑ ጁላም የመንግስት ትዕዛዝ እየተጠበቀ እንደሆነ ነው ቆሙት ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር።